ሰላም ለቃልኪ እም አስካለ ወይን ጠወም ወም ድምፀና ብሊስ አዳም ዘያርሶ ለህማም ማርያም ንንግል ዘብርሃነ ህይወት ተቋም እመት ሀውከ በላይ ሌ ማእበለ ዝንቱ አለም ከመያርምም ገስ ፅዮ ማሪት እም